የተለያዩ ቡድኖች በተለያዩ ጊዜያት ከኦሮሞ ውስጥ ጠማማውን በመጠቀም የኦሮሞን ሕዝብ መከራ ለማራዘም መሞከራቸውን እና አሁንም ቢሆን የህወሀት ኃይል ኦነግሸኔ ብለው የጠቀሱትን ኃይል በመጠቀም ዳግም ሙከራ እያደረገ ነው ሲሉ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። ህወሀት በበኩሉ ህዝብ ለሚጠይቃቸው ጥያቄዎች እከሌ ነው የላከህ ማለት አግባብ አይደለም ብሏል። ሙክታር ጀማል ዝርዝሩን ልኳል። የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ጨፌ የኦሮሚያ ሐምሌ 18 እና 19 ባካሄደው 12ኛ መደበኛ ጉባኤ የ2012 የመንግስት የሥራ አፈጻጸምንና የ2013 አብይ አቅጣጫዎች ያለውን አቅርቦበታል። ባለፉት ሁለት ዓመታት የተገኘው ለውጥ በተለይ ይህ ምክር ቤት ታግሎ ያመጣው ነው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ርእሰ መስተዳደር አቶ ሽመልስ አብዲሳ ለውጡ የግል ጥቅማቸውን ለሚያሰሉ አካላት ካልሆነ በስተቀር ብዙ ድሎችን አስመዝግቧል ብለዋል። የኦሮሞ ሕዝብ ከፍተኛ መስዋዕትነት ያገኘውን ድል ለመመንተፍ የሚንቀሳቀሱ ያሏቸው ከውጭና ከውስጥም በመቀናጀት የለውጡን ሂደት ፈታኝ በማድረግ ላይ ይገኛሉ ሲሉ ተናግረዋል። ሀቶት ጄቁም ሰፊ በዲደን ሌቦች በብጥብጥና በጥፋት ስርቆታቸው እንዲደበቅላቸው የሚጥሩ ተንኮል የሚሸርቡ በዘጠኝ ቢላዋ የሚበሉ ናቸው። የትላንትናውንም መንግስት የዛሬውንም መንግስት ነገ የሚመጣን አምስት አስር መንግስታትንም የሚጠባበቁ እንደዚህ አይነቶቹን አለምንም ይቅርባይነት ከውስጣችን ጠርገን እናስወጣለን። እንደዛ አይነት ሰዎች ቦታቸው እዚህ ስላልሆነ ቦታቸውን እናበጅላቸዋለን። እንደዛ ሀያ ቦታ የሚቆሙ ሰዎች ሁሉም የሚያምራቸው ሰዎች ከሌብነት አልፈው ለወተት ሲሉ ለጊደር ሲሉ ላሚቷን የሚያርዱትን እነሱ የህዝባችን ጠላቶች ስለሆኑ የሚበጃቸውን ቦታ እናዘጋጅላቸዋለን ነው ያሉት አቶ ሽመልስ። የኦሮሞ ብሔርተኝነት የሚለካው በህዝብ ስም እየማሉ የህዝብን ሀብት በመበዝበዝ ሳይሆን ያለውን እድል በሙሉ በመጠቀም ህዝብን ወደፊት በማሻገር ነው ያሉት አቶ ሽመልስ ባለፉት ጊዜያት ኦሮሞን ሲበድሉ እና ሲበዘብዙ የነበሩ ኃይሎች ከኦሮሞ ውስጥ የመለመሏቸው ፈረሶች እየጋለቡ ነው ሲሉ ኦነግሸኔ ብለው የጠሩትንና ህወሓትን ጠቅሰዋል። ህሬን ኡመተ ኦሮሞ ፈርደ ብራትን ኩምኖተ ፍኤ ፊዴ ህሬ ኦሮሞ ዱበት ዴብሱ ደንደው የኦሮሞ ህዝብ ዕጣ ፈንታ በሌሎች ኃይሎች ተጭኖ በሚሄድ ፈረስ ወደኋላ ሊመለስ አይችልም፣ ከዚህ በኋላም አይኖርም። ቲፒልፍ ሀገር ሽጦ ሀገር በልቶ ሀገር አፍርሶ በፍቅርና በይቅርታ መንገድ ወደ ሰላም እንዲመጡ ቢጠየቁም ሰላማዊው መንገድ አስጠልቶት ጠላትነቱን ቀጥሎበታል። ከኦሮሞ ውስጥ ኦነግሸኔ የሚባለውን ቡድን በመጠቀም ዳግም ድል ለማግኘት ሌት ተቀን እየሰራ ይገኛል። ይህ ኃይል አንድም እውነታ ስለሌለው የኦሮሞ ህዝብ ምንም እድል አይሰጠው፣ ፈጣሪም እድል አይሰጣቸውም ነው ያሉት አቶ ሽመልስ ሁለት ርዕሰ መስተዳደሩ በስም የጠቀሷቸውን በተመለከተ ኦነግሸኔ ብለው ከጠሩት ወገን ያገኘነው መልስ የለም። ሕወሓትን በተመለከተ የድርጅቱ ስራ አስፈጻሚ አባል አቶ ጌታቸው ረዳ ተከታዩን መልስ ሰጥተዋል። የኦሮሚያ ፈረስ ጋልቦ የሚጠቀሙ ሰዎች ከነበሩ ከአሁን በፊት የመጀመሪያው ተጠያቂ ፈረስ ሆነ ያገለገሉ የመጀመሪያው ተጠያቂ ለምሳሌ አቶ ሽመልስ የሚመሩት መንግስት ከአሁን በፊት እንደሚለው ሕወሓት ጋልቦ ከሆነ እነ ሽመልስ ነበሩ ፈረሶቹ ማለት ሶ የራሳቸው ጉዳይ ነው። የሚያስተዳድሩት እነሱ ናቸው። ኦሮሚያ አሳት ያስተዳደር የነበረው አካል አይ እገሌ ብሎ ነው ካለ ያኔ ጥፋት ነው። አሁንም ኦሮሚያ ውስጥ ለሚፈጠር ማንኛውም እንቅስቃሴ የኦሮሚያ ክልል መንግስት የኦሮሚያን ህዝብ ጥያቄ መልሶ ሰላምና መረጋጋትን የመፍጠር ኃላፊነት የኦሮሚያ መንግስት የሆነ ሀይት ኦሮሚያ ውስጥ በዚህ ደረጃ የተደራጁ ቡድኖችን እንደፈለገ ማሽከርከር የሚችልበት ኢንቫይሮንመንት ከተፈጠረ በዋናነት ስህተቱ ኃላፊነቱን ያልተወጣው መንግስት ስህተት ነው ተብሎ ነው መቀመጥ ያለበት። ከምንም ነገር በላይ ግን ህወሀትን መውቀስ ስትሆውና ህወሀትን ዲፌንድ የሚያደርገው ነገር የለም እዚህ ውስጥ እኔ በግሌ ማምነው እንደ ህወሀት አመራር አይዊሽ የኦሮሞ ኃይሎችን አሁን ጭቆናን ለመታገል ስርዓት ለማፍረስ የሚደረጉ እንቅስቃሴ ለማስቆም በሚያደርጉት ግል አስተዋጽኦ አጥቶ ባረግ ደስታውን አልችለም። የሚያሳዝነው እንደዛ አቅሙም የለንም ርቁ ቦታ ክልላችንን እያስተዳደሩ ከመስተቀር በዚህ ደረጃ እዚህ ገባ የሚባል ነገር ልንሰራም ማንችል መሆኑን አሳምሮ አውቁታል። ኢፒኤልፍ ያላረገውን አላረኩም ብለው ሲከራከር ጊዜውን አያታልፍ። የሚያሳዝነኝ የኦሮሞ ወጣትን ጥያቄ እገሌ ሰጥቶ ነው እንጂ ግብፅም እንኮ ይጨምሩበታል ኢፌሌፍ ሰጥቶ ነው እንጂ ጥያቄ የለህም የሚለው የኦሮሚያ መግለጫ ሆኖ መውጣቱ አንድ ነገር ሆኖ የኦሮሚያ ኦሮሞ ውስጥ ያሉ የፖለቲካ ድርጅቶችን በሙሉ እስር ቤት አጉረ ዜጎችን አስረህ ገለህ አይ ተጠያቂው ሌላ ነው የሚለው አንደኛ እናስተዳድረዋለን ለሚሉት የኦሮሞ ህዝብም ጭምር ያላቸው ንቀት ነው። የመድረክ ሊቀመንበር ፕሮፌሰር መራራ ጉዲና በበኩላቸው ችግሮች ሲፈጠሩ ወደ ሌላ ጣት ከመቀሰር ይልቅ ወደ ውስጥ መመልከት ለሀገር ህመም መዳኛ ሊሆን ይችላል ብለዋል። በኢትዮጵያ ስርዓተ መንግስት ውስጥ የተለመደው የመካሰስ እና የመጠላለፍ ሂደት መፍትሄ አያመጣም ያሉት ፕሮፌሰር መረራ በሀገሪቱ ችግር ላይ የሚመክር ብሔራዊ መግባባት ያስፈልጋል ሲሉን መክረዋል። ኢትዮጵያ ላለፉት አምሳ ዓመታት የተጓዘችበት መንገድ አገሪቷ ከአንድ ቀውስ ወደ ሌላ ቀውስ ከዛ ወደ ቀውስ እየተሸጋገረች የኖረችበት መንገድ ያንን የሚፈታ ብሔራዊ መግባባት መፍጠር አልቻለም። ችን የኢትዮጵያ ታሪክ እስካሁን የፖለቲካ ባለፉት ሀምሳ ዓመታት አድሪቆ የሄንበትን ፖለቲካ ታሪክ ከንጉሱ እስከ ኢህአዴግ ድረስ ተምትኖ አሁንም ቢሆን ለውጡ እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ ቆሟል። ይህንም ተዳግዞ ማሻገሩ ይጠቅማል። ግን አሁን ባለንበት ሁኔታ ከመካሰስ ያለፈ ቁጭ ብለን የመነጋገር፣ የመደራደር፣ የመመካከር በዚህ መሰረታዊ የሆነ የለውጥ ጥያቄ ላይም ተጋግዞ ተባብሮ እንዴት የኦሮሞ ሕዝብ የመብት ጥያቄንም ከአጠቃላይ የኢትዮጵያ ሕዝቦች የመብት ጥያቄ ላይ እንመልሳለን የሚለው ጥያቄ ላይ አንድ ካልደረስን እነሱን በመክሰሱ ብቻ የምናልፈው ጥያቄ አይደለም ማለት ነው። የጨፌ የኦሮሚያ ጉባኤ የተለያዩ ሹመቶችንና የ2013 በጀትን በማጽደቅ ተጠናቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።